የዲደብልዩ ዜና። በመጀመሪያ ዋና ዋና ዜና፣ የሱዳን የጦር ጀኔራሎች ከተቃውሞ መሪዎች ጋር ድርድር እንደሚጀምሩ አስታወቁ። ወታደራዊው የሽግግር ምክር ቤት ለሶስት ቀናት የተቋረጠው ድርድር በዛሬ ዕለት እንደሚጀምር አስታውቋል። የኬንያ ፍርድ ቤት በመሬት ወረራ ጥፋተኛ ያላቸው የቀድሞ ፕሬዝዳንት ዳንኤል አራፕ ሞይ ካሳ እንዲከፍሉ አዘዘ። ግብፅ በቅርቡ በጥብቅና ሙያ የተሰማሩ የሰብአዊ መብት ተሟጋቾች ማሰሯ የአገሪቱ ባለሥልጣናት ተቺዎችን የማፈን ዘመቻ ጅማሮ ሳይሆን አይቀርም ሲል አምነስቲ ኢንተርናሽናል ስጋቱን ገለጸ። ፌስቡክ በመቶዎች የሚቆጠሩ ገጾች መዝጋቱንና በአፍሪካ ላይ ያነጣጠሩ የማይታመኑ መረጃዎችን ያሰራጭ ነበር ያለውን የእስራኤል ኩባንያ ማገዱን አስታወቀ። ኩባንያው ዘጋሁ ያለው 265 የግለሰቦችና የቡድኖች የፌስቡክ ገጾችን እንደዚሁም የኢንስታግራም አካውንቶችን ነው። ከኢራን ጋር አዲስ ውጥረት ውስጥ የገባችው የአሜሪካ ዲፕሎማቶች የፐርሺያ ባህረ ሰላጤን አቋርጠው የሚበሩ የንግድ አውሮፕላኖችን አስጠነቀቁ። በዛሬ ዕለት በቻይናዋ የሻንጋይ ከተማ በተደረገ የዳይመንድ ሊግ የአምስት ሺህ ሜትር የሩጫ ውድድር ኢትዮጵያውያን አትሌቶች አሸናፊ ሆኑ። ዜናው በዝርዝር የሱዳን የጦር ጀኔራሎች ከተቃውሞ መሪዎች ጋር ድርድር እንደሚጀምሩ አስታወቁ። ወታደራዊው የሽግግር ምክር ቤት ለሶስት ቀናት የተቋረጠው ድርድር በዛሬው ዕለት እንደሚጀመር ትናንት ማምሻውን አስታውቋል። ምክር ቤቱ በተቃዋሚዎች የተዘጉ የካርቱም ከተማ መንገዶች እንዲከፈቱም ጥሪ አቅርቧል። ድርድሩ ሱዳንን በሽግግር ወቅት በሚመራው ሉዓላዊ ምክር ቤት አወቃቀርና የአገሪቱ ጦር በሚኖረው ሚና ላይ ያተኩራል ተብሎ ነበር። ድርድሩ ባለፈው ረቡዕ የተቋረጠው ወታደራዊው የሽግግር ምክር ቤትና የተቃውሞ መሪዎች ለሶስት ዓመታት ይሰራሉ በተባሉት በጊዜያዊ ምክር ቤትና በካቢኔ አወቃቀር ላይ መስማማታቸውን ካሳወቁ ከሰዓታት በኋላ ነበር። የኬንያ ፍርድ ቤት በመሬት ወረራ ጥፋተኛ ያላቸው የቀድሞው ፕሬዝዳንት ዳንኤል አራፕ ሞይ ካሳ እንዲከፍሉ አዘዘ። አሁን 94 ዓመት የሆናቸው የቀድሞ ፕሬዝዳንት ከአሥራ ሁለት ዓመታት በፊት የሸጡት መሬት ህጋዊ ባለቤት ስለመሆናቸው ምንም ማስረጃ ለማግኘቱን የፈረዱባቸው ዳኛ አንቶኒ ኦምባዋዮ በትናንትናው ችሎት ተናግረዋል። ጉዳዩን የተመለከተው የኬንያ ፍርድ ቤት ዳኛ ፕሬዝዳንቱ በህገ ወጥ መንገድ የያዙትን ንብረት የግላቸው ሊያደርጉ አይችሉም ብለዋል። ኬንያን ከጎርጎሮሳዊው 1978 እስከ 2002 ዓ ም ለመሩት ሞይ ጥብቅና የቆሙ የህግ ባለሙያዎች ለክስ ያበቃቸው 21 ሄክታር ገደማ መሬት ህጋዊ ንብረታቸው መሆኑን ገልጸው ቢከራከሩም ፍርድ ቤቱን ማሳመን ሳይችሉ ቀርተዋል። ዳኛ አንቶኒዮ ኦምባዋዮ ፕሬዝዳንቱ መሬቴን ቀምተዋል ሲሉ የከሰሱ የቀድሞ አካባቢያዊ አስተዳዳሪ ልጅና ባለቤት ያቀረቡትን አቤቱታ ተቀብለዋል። ከ14 ዓመታት በፊት ከዚህ ዓለም በሞት የተለዩት ኖህ ኪፕጌኒ ቼሉጊ የቀድሞ ፕሬዝዳንት ስልጣናቸውን ተጠቅመው በጎርጎሮሳዊው 1983 ዓ ም መሬቴን ቀምተዋል ሲሉ ከሰው ነበር። መሬቱ ራይፕሊድ ስለተባለ ጣውላ አምራች የኬንያ ኩባንያ በጎርጎሮሳዊው 27 ዓመ ምት መሸጡ በትናንትናው የፍርድ ቤት ውሎ ተገልጿል። ከሳሾች ከመሬታቸው በህገወጥ መንገድ ተነቅለዋል ያለው ፍርድ ቤት የቀድሞው ፕሬዚዳንት ዳንኤል አራፕሞይና መሬቱን የገዛው ኩባንያ 1 ቢሊዮን የኬንያ ሺሊንግ ወይም 99 ሚሊዮን ዶላር እንዲከፍሉ በይኗል። አራፕሞይ በጎርጎሮሳዊው 1978 ዓ ም የመሪነት መንበረ ስልጣኑን የተቆናጠጡት የኬንያ የመጀመሪያ ፕሬዝዳንት ጆሞ ኬንያታ ሲሞቱ ነበር። በስልጣን የቆዩባቸው ዓመታት ከፍተኛ ባለስልጣናትን ባካተተ የሙስና ቅሌት የተሞሉ ነበሩ። ግብፅ፣ በቅርቡ በጥብቅና ሙያ የተሰማሩ የሰብአዊ መብት ተሟጋቾች ማሰሯ የአገሪቱ ባለስልጣናት ተቺዎችን የማፈን ዘመቻ ጅማሮ ሳይሆን አይቀርም ሲል አምነስቲ ኢንተርናሽናል ስጋቱን ገለጸ። ዓለም አቀፉ የሰብአዊ መብት ተሟጋጅ በትናንትናው ዕለት ባወጣው መግለጫ ሽብርተኛ ተብሎ የተፈረጀውን የሙስሊም ወንድማማቾች ድርጅት ረርታችኋል የሚል ክስ የቀረበባቸው ሃይታ መሐመዲንና ሙስጠፋ መሐር ለ15 ቀናት በእስር እንዲቆዩ የግብፅ አቃቢ ሕጎች ትዕዛዝ ማስተላለፋቸውን አስታውቋል። ሃይታ መሐዲን ከካይሮ በስተደቡብ በምትገኘው የጊዛ ግዛት በይርጋ የተላለፈ ውሳኔን በመጣስ ተከሰው የታሰሩት ባለፈው ሰኞ መሆኑን የሰብአዊ መብት ተሟጋቹ አስታውቋል። አምነስቲ እንዳለው ሙስጠፋ መሐር በ በካይሮ ከሚገኝ የመኖሪያ ቤታቸው ባለፈው ማክሰኞ በጸጥታ ኃይሎች ተወስደው ታስረዋል። የግብፅ ባለስልጣናት ባለፉት ዓመታት የፖለቲካ ተቀናቃኞቻቸውን የሙስሊም ወንድማማቾች ድርጅትን ትደግፋላችሁ በሚል ሲከሱ ታይተዋል። ይህ ዶይቼ ቨለ ነው። ፌስቡክ በመቶዎች የሚቆጠሩ ገጾች መዝጋቱንና በአፍሪካ ላይ ያነጣጠሩ የማይታመኑ መረጃዎች አሰራጭ ነበር ያለውን የእስራኤል ኩባንያ ማገዱን አስታወቀ። ኩባንያው ዘጋሁ ያለው 265 የግለሰቦችና የቡድኖች የፌስቡክ ገጾችን እንደዚሁም የኢንስታግራም አካውንቶችን ነው። ሐሰተኛ ናቸው የተባሉት ገጾች ምርጫን ጨምሮ በተለያዩ አገሮች ላይ ያተኮሩ የፖለቲካ ዜናዎች አጋሩ ነበር። መቀመጫውን በእስራኤል ባደረገ ኩባንያ ይዘወራል የተባለው እንቅስቃሴ በናይጄሪያ፣ በሴኔጋል፣ በቶጎ፣ በአንጎላ፣ በኒጀርና በቱኒዚያ ላይ ያተኮረ ነበር። ፌስቡክ ከዚህ መረጃ ጀርባ የነበሩ ሰዎች ሐሰተኛ አካውንቶችን በመጠቀም መረጃዎቻቸውን የሚያሰራጩባቸውን ገጾች ያስተዳድሩ ነበር ብሏል። ራሳቸውን በሚያተኩሩባቸው አገሮች የሚኖሩ እንደዚሁም በዚያው የተቋቋሙ የዜና ድርጅቶች አድርገው በማቅረብ አፈትልከው የወጡ የሚሏቸውን የፖለቲከኞች መረጃዎች ያሰራጩ እንደነበር ፌስቡክ ባወጣው መግለጫ አስታውቋል። ፌስቡክ እንደሚለው ገጾቹን የሚያስተዳድሩ ሰዎች በተለያዩ አገሮች የሚካሄዱ ምርጫ ማስታወቂያዎችን የእጩዎች አተያዮችና በተቀናቃኞቻቸው ላይ አሏቸው የሚሉትን ትችቶች ጨምሮ የተለያዩ ፖለቲካ ዜናዎችን በተደጋጋሚ አሰራጭተዋል። የድርጅቱ የሳይበር ደህንነት ኃላፊ ናታኒል ግላይሸር በጻፉት መግለጫ ፌስቡክ ባደረገው ምርመራ እነዚህ እንቅስቃሴዎች አርኪሜዲስ ግሩፕ ከተባለ የእስራኤል ኩባንያ ጋር የተያያዙ መሆናቸው መረጋገጡ ተገልጿል። ኩባንያው በገጾቹ የሚጻፉ መረጃዎች በርካታ ተጠቃሚዎች ጋር እንዲደርሱ 800,000 ዶላር በላይ ለማስታወቂያ ከፍሏል። አገልግሎታችን ሰዎችን ለማሳሳት ጥቅም ላይ ሊውል አይገባም ያለው ፌስቡክ ተመሳሳይ ድርጊቶችን ለመለየት ምርመራ በማድረግ ላይ መሆኑን አስታውቋል። ከኢራን ጋር አዲስ ውጥረት ውስጥ የገባችው የአሜሪካ ዲፕሎማቶች የፐርሺያ ባህረ ሰላጤን አቋርጠው የሚበሩ የንግድ አውሮፕላኖችን አስጠነቀቁ። የአሜሪካ የፌዴራል የበረራ አስተዳደር በአገሪቱ ኤምባሲዎች በኩል ባስተላለፈው ማስጠንቀቂያ በፐርሺያና በኦማን ባህረ ሰላጤ የሚበሩ አውሮፕላኖች በቀጠናው በጠነከረው ወታደራዊ እንቅስቃሴና ፖለቲካዊ ውጥረት ሳቢያ የተሳሳተ ስሌት ኢላማ ሊሆኑ ይችላሉ ብሏል። ማስጠንቀቂያው እነዚህ አውሮፕላኖች ያለምንም ማስጠንቀቂያ ግንኙነታቸው ሊቋረጥ እንደሚችልም ገልጿል። ማስጠንቀቂያው በተለይ ለአሜሪካ አየር መንገዶች ታስቦ የተሰጠ ነው። የአሜሪካ መንግስት ግጭት ሊቀሰቀስ ይችላል በሚል ሊቃጣ የሚችል ጥቃትን ለመከላከል የጦር መርከቦችና የጦር ጀቶች ወደ አካባቢው ካዘመተ ጀምሮ በአካባቢው ስጋት አይሏል። ልሎይድስ ለንደን የተባለ የብሪታንያ የመድህን ኩባንያ በዚያው ቀጠና የሚመላለሱ መርከቦች ከፍ ያለ ስጋት እንዳለባቸው ቀደም ብሎ ማስጠንቀቂያ ሰጥቶ ነበር። የፐርሺያ ባህረ ሰላጤ ኢራን፣ ኩዌት፣ ባህሬን፣ ኳታር እና የተባበሩት አረብ ኤሚሬቶችን ያዋስናል። በመጨረሻም ስፖርት። በዛሬው ዕለት በቻይናዋ ሻንጋይ ከተማ በተደረገ የዳይመንድ ሊግ የ5000 ሜትር የሩጫ ውድድር ኢትዮጵያውያን አትሌቶች አሸናፊ ሆኑ። ውድድሩን ዮሚፍ ቀጀልቻ በ13 ደቂቃ 04 ሰከንድ 16 ማይክሮ ሰከንድ በአንደኛነት አጠናቋል። በውድድሩ ሰለሞን ባረጋ በ13 ደቂቃ 04 ሰከንድ 71 ማይክሮ ሰከንድ ሁለተኛ፣ ሀጎስ ገብረ ሕይወት በ13 ደቂቃ 04 ሰከንድ 83 ማይክሮ ሰከንድ ሶስተኛ ሆነው አጠናቀዋል። ለባህሬን የሚሮጠው ብርሃኑ ባለውና ሌላው ኢትዮጵያዊ ጥላሁን ኃይሌ አራተኛና አምስተኛ ሆነው ጨርሰዋል። በሴቶች 1500 ሜትር በተደረገ ውድድር ጉዳፍ ጸጋዬ በ4 ደቂቃ 01 ሰከንድ 25 ማይክሮ ሰከንድ ሁለተኛ ወጥታለች። ሞሮኳዊቷ ራባቢ አራፊ ውድድሩን በቀዳሚነት ጨርሳለች። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የሱዳን የጦር ጀኔራሎች ከተቃውሞ መሪዎች ጋር ድርድር እንደሚጀምሩ አስታወቁ። የኬንያ ፍርድ ቤት በመሬት ወረራ ጥፋተኛ ያላቸው የቀድሞ ፕሬዝዳንት ዳንኤል አራፕሞይ ካሳ እንዲከፍሉ አዘዘ። ግብፅ በቅርቡ በጥብቅና ሙያ የተሰማሩ የሰብአዊ መብት ተሟጋቾች ማሰሯ የአገሪቱ ባለሥልጣናት ተቾቻቸውን የማፈን ዘመቻ ጅማሮ ሳይሆን አይቀርም ሲል አምነስቲ ኢንተርናሽናል ስጋቱን ገለጸ። ፌስቡክ በመቶዎች የሚቆጠሩ ገጾች መዝጋቱንና በአፍሪካ ላይ ያነጣጠሩ የማይታመኑ መረጃዎች ያሰራጭ ነበር ያለውን የእስራኤል ኩባንያ ማገዱን አስታወቀ። ከኢራን ጋር አዲስ ውጥረት ውስጥ የገባችው የአሜሪካ ዲፕሎማቶች የፐርሺያ ባሕረ ሰላጤን አቋርጠው የሚበሩ የንግድ አውሮፕላኖችን አስጠነቀቁ። በዛሬው ዕለት በቻይናዋ ሻንጋይ ከተማ በተደረገ የዳይመንድ ሊግ የአምስት ሺህ ሜትር የሩጫ ውድድር ኢትዮጵያውያን አትሌቶች አሸናፊ ሆኑ። ዜናው በዚሁ አበቃ። ጤና ይስጥልኝ።